The Voice of America. ኢትዮጵያ ውስጥ በፖለቲካ ፓርቲዎች መካከል የተሻለ መግባባትና መተማመን እየተፈጠረ እንደሆነ አንዳንዶቹ መሪዎች ተናግረዋል። ቀደም ሲል የተደረጉ ውይይቶች በብሔራዊ መግባባት ላይ የነበሩ ልዩነቶችን አለዝበዋል ይላሉ። መለስካቸው አመሀ ለዛሬ የሶስት ፓርቲዎችን አመራር አባላት አነጋግረዋል። ቀጥሎ ይቀርባል። በኢትዮጵያ የፖለቲካ ፓርቲዎች መካከል ሲካሄድ የነበረው ውይይት ወደ አዲስ ምዕራፍ የተሻገረ ይመስላል። ትናንትና በጠቅላይ ሚኒስትር ጽፈት ቤት ገዢውን ፓርቲ ጨምሮ በተካሄደው የፓርቲዎች ውይይት ከዚህ በፊት የተካሄዱ ውይይቶችን በመገምገም በአዳዲስ የውይይት ርዕሶች ለመቀጠልም ከስምምነት እንደደረሱ ታውቋል። ለመሆኑ በእርግጥ ከዚህ በፊት የተካሄዱት ውይይቶች በፓርቲዎቹ መካከል የነበረውን ግንኙነት አሻሽለውታል? እነዚህ ውይይቶች በብሔራዊ መግባባት ዙሪያ በፓርቲዎቹ መካከል ምን ያህል መቀራረብ አስገኝተዋል የሚሉ ጥያቄዎችን ለዶክተር አብዱልቃድር አደም የነጻነትና እኩልነት ፓርቲ ሊቀመንበር፣ ለአቶ ሐሰን ሞዋሊን የኦጋዴን ብሔራዊ ነጻነት ግንባር ምክትል ሊቀመንበርና ለዶክተር ቢቅላ ሁሬሳ የብልጽግና ፓርቲ የዓለም አቀፍና የሕዝብ ግንኙነት ዘርፍ ኃላፊ አንስችላቸው ነበረ። ከነጻነትና እኩልነት ፓርቲ ሊቀመንበር ከዶክተር አብዱልቃድር አደም እንጀምር። ፓርቲዎች አንድ ላይ መተን አጀንዳዎች ላይ ስንነጋገር በአጀንዳ መቀራረብ ይፈጠራል። በፓርቲዎች መካከል መቀራረብ፣ የተሻለ መተማመን እና በተለያየ መንገድ የሚፈጠሩ መጠራጠሮች እርስ በእርስ እንዲቀንሱ አንድ ቦታ ላይ ተሰብስበው ሲወያዩ በትላልቅ ሀገራዊ አጀንዳዎችም ይሁን በፓርቲዎች መካከል ያለውን ግንኙነት በደንብ ያጠናክረዋል። ሰሞኑን ጊዜ በነበረው ግንኙነት ይህንን በደንብ አይተናል። መቀጠል አለበት ብለን እናስባለን። ብሔራዊ መግባባት ካለ ብዙ ነገሮችን መፍታት የሚቻልበት መድረክ ይፈጠራል ማለት ይቻላል። እንደው ከሞላ ጎደል እና ወደዚህ የበለጠ ሊያደርሰን የሚችል ምን ይታየዎታል እርስዎ? ወይም የነጻነትና እኩልነት ፓርቲ ምን ሀሳብ አለው በዚህ ረገድ? በዚህ ጉዳይ ላይ እንዲቀደም ሲል ሀሳብ ወይም ሰነድ አዘጋጅተን ከዛሬ ስድስት ሰባት ወር በፊት ለተለያዩ ባለድርሻ አካላት ሀሳቡን አቅርበን በዚህ ላይ ስራ እንዲሰራ ጥያቄ አቅርበን ነበረ። ይህ ጉዳይ በተለያዩ ፓርቲዎችም ሲነሱ ነበረ። ፋይናሌ ፖለቲካ ፓርቲዎች የጋራ ምክር ቤት መድረክ አዘጋጅቶ ተወያይተናል። እዛ ላይም እንደ ነጻነትና እኩልነት ፓርቲ ጥናታዊ ጽሑፍ አቅርበናል። ብሔራዊ መግባባት ምን ማለት እንደሆነ፣ እንዴት እንደሚካሄድ እነማን ይሳተፋሉ፣ ምን ያህል ጊዜ ይፈጃል፣ ብሔራዊ መግባባትን ስኬታማ ሊያደርጉ የሚችሉ ምክንያቶች ምንድን ናቸው ወዘተ የሚል በዝርዝር አቅርበናል። ውይይት ተካሂዶበታል። እና በቀጣይ እንግዲህ ኤክስፔክት የምናደርገው መንግስት በተለይ ገዥ ፓርቲ ትልቅ ኃላፊነት እንዳለበት ይታወቃል። እንደዚሁም የተፎካካሪ ፓርቲዎች የራሳቸው ኃላፊነት አለባቸው። ባለድርሻ አካላቱ ብዙ ናቸው። የሲቪክ ማህበራት፣ የሃይማኖት ተቋማት፣ ሌሎችም ይሳተፋሉ እና በአጭር ጊዜ ውስጥ ሂደቱ ተጀምሮ ምርጫ ከመካሄዱ በፊት ዋና ዋና ምርጫውን ሰላማዊ ለማድረግ ከዛ በኋላ የሚቋቋሙ ነው። መንግስት የተረጋጋ ፖለቲካ ሀገራችን ውስጥ ለመፍጠር የሚያስፈልጉ አጀንዳዎችም ተነስተው ውይይት ተካሂደዋል። ሰው የሚጠበቀው ሂደቱን መጀመር ነው። ወደዛ ሂደት በቀጥታ መግባት ነው። የኦጋዴን ነጻነት ግንባር ምክትል ሊቀመንበር አቶ ሀሰን ሙአሊም ውይይቱ ፓርቲዎች ግንኙነት ላይ አሳድሯል የሚሉትን ተጽዕኖ አብራርተዋል። መገናኘት ያልቻሉ ፓርቲዎችን ይህ መድረክ አንድ ላይ ስላመጣ ሰው ሲነጋገር ያው መስማማት አይቀርም ይችላል በመነጋገር፣ በመቀራረብ፣ በመቻቻል እየተነጋገር ከአሁን በፊት እንደዚህ አይነት መድረኮች ስላልነበሩ ሁሉም በየሲናው ነበር የራሱን አጀንዳ የሚያካሄደው እና ለሀገር የሚጠቅም ሁላችንም የሚመለከትን ጉዳዮች ስለሆነ አንድ ላይ መቸል ይሄ በጅልማ ስረጃ እነዚህ እኮ ተገንጣዮች ናቸው፣ እነዚህ እንደዚህ ናቸው፣ እነዚህ እንደዚህ ናቸው፣ እነዚህ አክራሪዎች ናቸው፣ እነዚህ ነፍተኞች ናቸው፣ ይሄ የሚባለው ነገር ቀርቶ ጠረጴዛ ዙሪያ ላይ ሆነን ለሀገር እና ለህዝብ ይመጃል ነገር እኮ በታሪክ ንጠይቃል። ኃላፊነት ነጻነት ብንኖር የሁላችንም የጋራ ኃላፊነት ስለሆነ ተቻችለን ይህንን የድል ተጠቅመን አገሪቷን ለሚቀጥለው ትውልድ የሚናስተላልፍ ኃላፊነት ስላለብን ይህንን አንዳንድ ችግሮች አሉ። የመዛ ችግሮች ሚድ ዙሪያ የሚፈቱ አሉ በሂደትም የሚፈቱ ስላሉ ያንን ተቻችል በፊቱ ካለፉት እንበልና ከስድስት ወር ከአመት ወዲህ ያለውን ሁኔታ ሲገመግሙት አሁን የተሻለ መቀራረብ አለ ይላሉ፣ በፓርቲዎች መካከል። በጣም እንደሚታወቀው ያው የኢትዮጵያ ጉዳይ በጣም ውስብስብ ነው። ከአርቲስቱ አጫሉ ሁንዴሳ ግድያ በኋላ ብዙ ነገሮች ተፈጥሯል። ከግምት ውስጥ ማስገባት መቼም አለብን። ስለኢትዮጵያ ፖለቲካ ጉዳይ እናወራ ብዙ ነገሮች ተለብጧል። ያንን ከግምት ውስጥ ማስገብተን እንዲያቀራረበን የሚችሉ ብዙ ነጥቦች አሉ። የታሰሩ ሰዎች አሉ፣ የተገደሉ ሰዎች አሉ ቤተሰብ ተሰጣቸው የተቃጠሉ አሉ። የህግ ማስከበር ስራ አለ። የሰብአዊ መቅሰቶች አሉ። ይህ ሁሉ ህግ ውስጥ አስገብተን ነው የምነጋገርበት ጊዜ እና በአንድ በኩል ችግሮች አሉ፣ ይሄ የማይካድ ነው። እነዛ ችግሮች እንደዚህ ሊባት ስደስ የሚገኝላቸው በዛ እየሰራ ነው። ግን ብለን ከተቀመጡ ችግሮቹ የተባባሱ ከሄዱ ለአገሪቷና ለህዝቡ አደገኛ ስለሆኑ ይህንን ችግሮች ለማቅረፍ ሁላችንም አውንታዊ አስተዋጽኦ ማበረከት አለብን። ነው አሁን ያለንበት ደረጃ እንጂ መቀራረባ ይታያል፣ ግን ችግሮች አሉ። አልጋ ባልጋ ነው ማለት ሊመልሱ ሊወርዱ ይችላል። አገሪቷ በምን አይነት መንገድ ሊመራ የሚችለውን ሀሳብ ሊነሱ ሊወርዱ ይችላል። ግን አንድ ወጥ የሆነ ሁላችን የሚያስረን ነገር አለ። ለህዝቡና ለሀገሪቷ የሚጠቅም ሁላችን የሚያስረናል። ማንም ከህዝብ በላይ ያለ፣ ማንም ከሀገር በላይ ያለ፣ ማንም ከህዝብ በላይ ያለ። ስለዚህ ይህንን መርሆ በመከተል አንድ ላይ ተሳሰል የግድ መፍትሄ ማግኘት አለብን ብለን ነው የምናስበው። እና ይሄ መግባባት አለ ነው የሚሉኝ። አሁን ሙሉ በሙሉ መግባባት ሳያ መቀራረብ አለ። ጥሩ ጅምር ነው ነው ወደ ዶክተር ቢክላ ሁሪሳ የብልጽግና ፓርቲ የዓለም አቀፍና የህዝብ ግንኙነት ዘርፍ ኃላፊ፣ በፓርቲዎቹ መካከል እጅግ በጣም ተስፋ ሰጪ መግባባት ተፈጥሯል። ምክንያቱም አንደኛ እንደዚህ አይነት የተለያዩ የፖለቲካ ፓርቲዎች በተደጋጋሚ ተገናኝተው የሚወያዩበት መድረክ መፈጠሩ በራሱ ትልቅ ተስፋ የሰጠ ነበረ። ሁለተኛ እነዚህ ፓርቲዎች የፈለጉትን ያህል የፖለቲካ ልዩነት ቢኖራቸውም መሰረታዊ የሆኑ ሀገራዊ ጉዳዮች ያገባቸዋል ይመለከታቸዋል ትናንትና በአንድ አፍ የተነገረበት እና በቀጣይ ጉዳዮችም በሚያግባቡን ሀገራዊ ጉዳዮች ላይ መስራት እና የሀገራችን የፖለቲካ ትራንስፎርሜሽን ሰላማዊ እና የሰለጠነ እንዲሆን በተደጋጋሚ እየተገናኘን በጋራ መስራት አለብን የሚል ቁርጠኝነት የታየበት ስብሰባ ነበር ብሎ መናገር ይቻላል። መልካም። ግን እስቲ እነዚህ ውይይቶች በተለይ በብሔራዊ መግባባት ዙሪያ በፓርቲዎች መካከል ምን ያህል መቀራረብ አስገኝተዋል ይላሉ? ፓርቲዎች ማለት ይቻላል ከዘጠና ዘጠኝ ፐርሰንት በላይ የሚሆኑ ፓርቲዎች ብዬ መናገር እችላለሁ ኢትዮጵያ የምትባለዋን ሀገር በጋራ መገንባት እንችላለን የሚል አቋም አላቸው። የፖለቲካ ፕሮግራሞቻቸውም ከዚህ ብዙ የተለየ አይደለም። ስለዚህ ኢትዮጵያ የምትባለውና የአሁኑና የቀጣዩ ትውልድ እጣ ፈንታ የምትወስኑ ኢትዮጵያን በውይይት በተደጋጋሚ እየተገናኘን በሚ ሏቸው ጽሁፎችን እያዘጋጁ በሚያግባቡ ሀገራዊ ጉዳዮች ላይ ውይይት እያቀረቡ ፖለቲካል ዲያሎግ የመፍጠር ፍላጎት አላቸው። ይህ ፍላጎት ደግሞ በመንግስትም በኩል ከፍተኛ ቁርጠንኝነት ያለበት በመሆኑ የወደፊቱ የሀገራችን ሀገራዊ መግባባት ጉዳይ በቀላሉ ሊመጣ የሚችል ቀጣይ ስራ መሆኑን የተመለከተበት ነው። መቼም የብልጽግና ፓርቲ ካለፈው የሀገሪቱ የፖለቲካ ታሪክ አኳያና በተለይ የፓርቲዎች ታሪክ ደግሞ ስንመለከት ቅድም እንዳነሱት ሆኖ የገዢው ፓርቲና መንግስት የሚለያዩበት በጣም ትንሽ ስለሆነ እንደውም ስለሚደበላለቅ አፋኝ ሆኑ መንግስታት ደግሞ በፓርቲዎች ላይ በተቃዋሚዎች ላይ የሚያደርሱትን ተጽዕኖ ከግንብት በማግባት የበለጠ ትልቅ ፈተና ያለበት ይመስለኛል። የብልጽግና ፓርቲ የነፃነት መንፈስ ሰፍኖ ሁሉም ሀሳቡ እንዲናገር የገበላይነት እንደተጠበቀ ሆኖ ይህን ለማስቻል ፓርቲያችሁ ምን ሊሰራ አስቧል? ራሱን ሪብራንድ ያደረገ ብልጽግና ፓርቲ እንዲፈጠር ካደረጉት ትላልቅ አጀንዳዎች አንዱ የመንግስትና የፓርቲ ስራ በመሰረቱ ተለይቶ እንዲሰራና መንግስት ራሱን ችሎ ፓርቲም ራሱን ችሎ የሚሄድበት ስርዓት እዚህ ሀገር እንዲገነባ እንዲሁም የፍትህ የጸጥታና የደህንነት ተቋሞቻችንም ፕሮፌሽናል ሆኖ ኢትዮጵያውያን ዜጎችን በነፃነት የሚያገለግሉበት ስርዓት እንዲሰራ የሚያደርግ ውሳኔ ከተወሰነ እና መንግስትም ቁርጠኝነቱንና ቃሉን ለኢትዮጵያ ሕዝብ ለኢትዮጵያ ከገባ በኋላ እነዚህ ስራዎች በቀጣይነት እየተሰሩ ነው። ፖለቲካ ሪፎርም ቀጣይ ስራ ይጠይቃል። ከመንግስት በኩል ያለው ቁርጠኝነትና ከፓርቲ በኩልም ያለው ተግባራዊ ለውጥ እጅግ የሚያበረታታ ነው። በሚቀጥሉት ጊዜያት ከሁለት ሺ አስራ ሶስት ጀምሮ ከምርጫውን ጋር ተያይዞ አሁን ያልኳቸውን ነገሮች በተግባር የምንቀይር ከሆነ የሀገራችን የፖለቲካ ስብራት በዘላቂነት ይጠቀናል የሚል ትልቅ ተስፋ ነው ያለን።